የሕዳሴ ግድብ ጉዳይ ወደ አፍሪካ ሕብረት እንዲመለስ የጸጥታው ምክር ቤት መወሰኑ ለኢትዮጵያ ትልቅ የዲፕሎማሲ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሁለተኛው የግድቡ ሙሌት ከተጠናቀቀ ግብጽ እና ሱዳን ፊታቸውን ወደ ትብብር ይመልሳሉ ብለዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብአዊ ድጋፍ አገልግሎት የአየር ክልል ሙሉ በሙሉ መፈቀዱን አስታውሰዋል። ነገር ግን ሁሉም አውሮፕላኖች ሲገቡ ይሁን ሲወጡ አዲስ አበባ ላይ ይፈተሻሉ ብለዋል። ከተኩስ አቁም ስምምነት ጋር በተያያዘ ህወሀት ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ ብለው ተቀባይነት እንደሌላቸው ጠቁመዋል። ዝርዝሩን በአብይ ርዕስ ዘገባችን ይዘነዋል። የግብጽና የሱዳን የውጭ ጉዳይ ሚኒስትሮች በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ከኢትዮጵያ ጋር ባላቸው አለመግባባት የተባበሩት መንግስታት የጸጥታው ምክር ቤት ጣልቃ እንዲገባ ትናንት ለምክር ቤቱ አቤቱታቸውን ማቅረባቸውን አስመልክቶ በቪኦኤ የዜና ማዕከል የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ሰኞ ኢትዮጵያ የታላቁ ህዳሴ ግድብን የሁለተኛ ምዕራፍ የውሃ ሙሌት መጀመሯን ይፋ ካደረገች በኋላ ውጥረቱ ተባብሷል። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሸዋክሪ እንዲህ ብለዋል። ሱዳን ይህ በግልጽ የታየው የአንድ ወገን የተናጠል ውሳኔ ኃላፊነት የጎደለውን የኢትዮጵያን አቋም ብቻ የሚያሳይ አይደለም። በዚህ ግድብ ሙሌት ግብፅና ሱዳን ላይ ሊደርስ ስለሚችለው ጉዳትም ደንታ ማጣት ነው። ይሁን እንጂ ኢትዮጵያ ይህንን ያደረገችው የሆነው ሆኖ አልተቀበሉት በሚል ግትርነት على السودان <applause> وذلك برفع العنت والمعاناة عن شعب السودان بأن يتم ملء وتشغيل سد النهضة بناء على اتفاق قانوني ملزم وشامل. ይሁን እንጂ የምክር ቤቱ ዝምታ የተሳሳተ መልእክት የሚያስተላልፍ ሲሆን ይህ አደገኛ መዘዞች አሉት። የሱዳንን ፍላጎትና ጥቅም የሚጎዳ በተናጠልና በአንድ ወገን የተወሰደው የሙሌት ውሳኔ በሁሉም ዘንድ ተቀባይነት ያገኘ መሆኑን ያሳያል። ኢትዮጵያ በአባይ ወንዝ ላይ ግድቡን መገንባት የጀመረችው እንደ ኤሮፓ አቆጣጠር በ2011 ሲሆን እንደ ዋነኛው የውሃ ኃይል ማመንጫ ሆኖ የሚያገለግልና በመጠናቀቅ ላይ ያለ ፕሮጀክት ነው። የኢትዮጵያ የውሃ የመስኖና ኃይል ሚኒስትር አቶ ስለሺ በቀለ እንዲህ ይላሉ። ዋር ቱ ውሃ በማጠራቀም ተርባይኖቹን በማንቀሳቀስ የኤሌክትሪክ ኃይል እንዲያመነ ግድቦችን እየገነባን ነው። ለእናንተ መረጃ እንዲሆን ብንነግራችሁ የታላቁ ሕዳሴ ግድብ ከግብፁ የአስዋን ግድብ በሁለት ከግማሽ ያነሰ ነው። ምናልባት ታላቁ የሕዳሴ ግድብን ከሌሎች ፕሮጀክቶች የተለየ የሚያደርገው 65 ሚሊዮን ለሚሆኑትና ምንም አይነት የኤሌክትሪክ ኃይል የሌላቸው ኢትዮጵያንን የሚያነቃቃና ተስፋ የሚሰጥ መሆኑ ነው። ከአስር ዓመታት ድርድር በኋላ ሦስቱም አገሮች አሁን ድረስ ለውዝግባቸው እልባት ሊሰጡ አልቻሉም። የምክር ቤቱም አባላት ሦስቱም አገራት የጎላ ልዩነቶቻቸውን በቶሎ በመፍታት ተጨባጭ ወደ ሆነው ስምምነት እንዲደርሱ እያሳሰቧቸው ነው።